ምዕራፍ አምስት የኑቢያና የአቢሲኒያ አብያተ ክርስቲያን በሐዋርያ ሥራ ምዕራፍ ስምንት የተመዘገበውንና የኢትዮጵያውያን አገልጋይ መለወጥ ታሪክ በዚህ መጽሐፍ ምዕራፍ ሁለት ውስጥ ተመልክተናል። ይህ አገልጋይ ወደ ኑቢያ ከተመለሰ በኋላ በአካባቢው ለነበሩ ሁሉ ስለ ክርስቶስ የመሰከረላቸው ይመስላል። ሆኖም ከ30 እስከ 500 ዓመተ ምህረት ድረስ ለነበረው የኖቢያ ቤተ ክርስቲያን እድገት የታሪክ መረጃ እናገኝም። ከ185 እስከ 253 ዓመተ ምህረት የኖረው የግብፁ አርጌኔስ ከጻፋቸው መጻሕፍት በአንዱ ወንጌል ለኢትዮጵያውያን እንደተሰበከና ያም ቢሆን ለሁሉም እንዳልደረሰ የጠቀሰበትን ጽሑፍ ብቻ ነው የምናገኘው። ስለዚህ በኖቢያ ስለ ተከናወነው የወንጌል አገልግሎት መመልከት የምንጀምረው ከስድስተኛው መቶ ክፍለ ዘመን በኋላ ነው። የወንጌል መልእክት አብሲኒያ የደረሰው በአራተኛው መቶ ክፍለ ዘመን ነበር። ታሪክ እንደሚገልጠው ፍሬምናጦስ የተባለ ወጣት ከጢሮስ ወደ ሕንድ ሄደ። ከጉዞው ሲመለስ ከሁለት ጓደኞቹ ጋር ቀይ ባሕር ላይ በመርከብ ተጉዞ ነበር። መርከቧ እግረ መንገዷን አቢሲኒያ የባህር ዳርቻ ላይ ቆመች። የአካባቢው ሰዎች ተጓዦቹን በመልካም አልተቀበሏቸው ከዚህም የተነሳ ፍሬምናጦስንና አንድ ጓደኛውን ባሪያ ሲያደርጓቸው ሌላውን ገደሉት። ፍሬምናጦስን ወደ አክሱም ንጉሥ ወሰዱት። ንጉሡም የግል ጸሐፊው አደረገው። ፍሬምናጦስ መልካም ክርስቲያን እንደመሆኑ የሚሰጠውን ተግባር በተግባርን በትጋትና በታማኝነት ያከናውን ጀመር። ንጉሡም በፍሬምናጦስ አገልግሎት እጅግ ደስ ስለተሰኘ ከባርነት ነጻ አደረገው። ከዚያም እንደ ነጻ ሰው አክሱም ውስጥ እየኖረ ለንጉሡ ማገልገሉን ቀጠለ። ይህን እያደረገም ከአንድ የክርስቲያን ነጋዴዎች ቡድን ጋር ቤተክርስቲያን ለመስራት ተባበረ። ከብዙ አመታት አገልግሎት በኋላም ለተመሰረተችው ቤተክርስቲያን መጋቢ ለመጠየቅ ወደ እስክንድሪያ ተጓዘ። ቤተክርስቲያኒቱን በመጋብነት ለማገልገል ከፍሬምናጦስ የተሻለ ሰው ስላልነበረ እርሱ ራሱ በጵጵስና ተሾመላት። ወደ አክሱም በሚመለስበት ጊዜም ብዙ ሰዎች ክርስትናን ተቀብለው አገኛቸው ፍሬምናጦስ በ356 ዓመተ ምህረት የአክሱም ያክሱም ጳጳስ እንደነበር ታሪክ ያስረዳል። ጳጳስ አክሱማውያን መካከል ተግቶ ተክቶ ይሰራ ነበር። የአክሱምን ንጉስ እንኳን ለክርስቶስ ለመማረክ ችሏል። ከዚያ በኋላ ነው ክርስትና የአክሱም መንግስት ብሔራዊ ሃይማኖት የሆነው። ዘግየት ብሎ እጅግ ትልቅ ቤተክርስቲያን በአክሱም ታነጸ። በአምስተኛው መቶ ክፍለ ዘመን መጨረሻ በአራት መቶ ሰማኒያ ወይም በዚያ አካባቢ ከሶሪያ ቤተክርስቲያን ዘጠኝ ሚሶናውያን መጥተው እንደነበር ይነገራል። እነዚህ ሰዎች ምናልባት የሞኖፈሳይታውያን ትምህርት ተከታዮች ሳይሆኑ አይቀሩ። ከአብሲኒያ ቤተክርስቲያን አባላት ጋር በመስራት ስለ ክርስቶስ አሃዱ ባህሪ ወይም ተፈጥሮ ያላቸው አመለካከት ለአማኞች ያስተምሩ ጀመር። ስለዚህ ከ500 ዓመተ ምህረት ጀምሮ የአብሲኒያ ቤተክርስቲያን የሞኖፈሳይታዊ አመለካከት ተከታይ ሆነች። ዛሬም ቢሆን የኢትዮጵያ ኮፕቲክ ቤተክርስቲያን የሞኖፈሳይታውያንን ባህልና ትምህርት መከተሏን ቀጥላበታለች። በስድስተኛው መቶ ክፍለ ዘመን አንድ ወቅት ላይ መጽሐፍ ቅዱስ የአክሱም ሕዝብ ቋንቋ ወደ ሆነው ግዕዝ ተተረጎመ። ስለሆነም ሙስሊሞች የአብሲኒያ ቤተ ክርስቲያን ከሌሎች አብያተ ክርስቲያን ጋር የምታደርገውን ግንኙነት አስቸጋሪ ባደረጉበት ቀጣይ ክፍለ ዘመናት ቤተ ክርስቲያኒቱ ለማጣቀሻና ለጥናት የተጠቀመችው በሕዝቡ ቋንቋ ከተጻፈው መጽሐፍ ቅዱስ ነበር። በስድስተኛው መቶ ክፍለ ዘመን በኑቢያ ባህል መካ በኑቢያ ህዝብ መካከል የነበረው ስራ አፋጣኝና አዲስ ሁኔታ ገጠመው። በንጉሰ ነገስት ዮስጥኖስ ዘመን መንግስት 527 እስከ 565 ዓመተ ምህረት ማለት ነው፣ ሁለት የሚስዮናውያን ቡድን ወደ ኑቢያ ተጓዙ። የመጀመሪያው ቡድን ጁሊያን በተባለ ሰው የሚመራ ሲሆን ሰሜን ኑቢያ ወደምትገኘውና ኖባኤዲ ወደምትባለው ስፍራ ተጓዘ። በስፍራው እንደደረሰም የአካባቢውን ንጉስና መኳንንቶቹ ሞቅ ያለ አቀባበል አደረጉለት። ጁሊያን ሞኖፈስታዊ ስለነበር በእርሱ ትምህርት የተለወጡ ሰዎች በሙሉ የእምነቱ ተከታዮች ሆኑ። ከጁሊያን ጉብኝት ቀጥሎ ሌላ የሚሶኒያውያን ቡድን ወደ ኑቢያ መጣ። ቡድኑ የመጣው ከምሥራቅ ቤተ ክርስቲያን ስለሆነ ሞኖፎሳይታዊ አልነበረም። ጁሊያን የኖባኤዲ ሰዎች እነዚህን ምስዮናውያን እንዳይቀበሉ ነግሯቸው ስለነበር ምስዮናውያኑ ወደ ደቡብ ርቀው እንዲሄዱና ማኮራይት በሚባለው አካባቢ መካከል እንዲሰሩ ተገደዱ። በ568 ዓመተ ምህረት አካባቢ ክርስቲያኖችን ለማበረታታት ከእስክንድሪያ አንድ ሌላ ሚሲዮናዊ ወደ ኖባኤዲ ተላከ። ይህ ሰው ሎንጂነስ ይባል ነበር። ሎንጂነስ እስፍራው ከደረሰ በኋላ ቤተክርስቲያን እንዳነጸላቸው፣ ካህናትን እንደሾመላቸው፣ እንዲሁም የመለኮታዊ አገልግሎት ስርዓትና የክርስትና ድንጋጌዎችን ሁሉ እንዳስተማራቸው ይነገራል። ወደ ኖባኤዲ ቤተክርስቲያን ብዙ ሰዎች በምእመንነት ታክለው ነበር። በስተደቡብ ራቅ ብለው የሚገኙትና አሎ አሎዳኢ በመባል ይታወቁ የነበሩ ሰዎች ስለ አዲስቱ ቤተክርስቲያን ሰምተው ሚስዮናዊ እንዲላክላቸው ጠየቁ። በዚሁ መሰረት ሎንጂነስ ተልእኮ ወንጌልን ሰበከላቸው። መልእክቱም በሰፊው ተቀባይነትን አግኝቶ ብዙ ሰዎች ወደ ክርስቶስ መጡ። ሎንጂነስ ስላከናወናቸው ሌሎች የግል ተግባራትና በኑቢያ ምን ያህል ጊዜ እንደቆየ ወይም እስከ መጨረሻው በዚያ እንደኖረ የምናውቀው ነገር የለም። ሆኖም ክርስትና በኑቢያ ስር ሰደዋል፣ በዚሁ መሰረትም ተስፋፋ። የክርስቲያን መንግስታትም የእስልምናን ቡርቧራ ለስምንት ክፍለ ዘመናት የተቋቋሙ ሲሆን በአንዳንድ ስፍራዎች የጥንካሬያቸው ለአንድ ሺህ አመታት ቀጥሎ ነበር። በአካባቢው ስለነበረችው ቤተክርስቲያን ያደረግነው አጭር ጥናት ይህን ያጠቃልለዋል። በዚህ ምዕራፍ የተመለከትነው የኖቢያና የአቢሲኒያ አቤተ ክርስቲያን እንዴት እንደተመሰረቱና እንዳደጉ ነው። ቆይተን ወደ እነዚህ ስፍራዎች በመመለስ አቤተ ክርስቲያኑ እንዴት እንደቀጠሉ እንመለከታለን። ከሰባት መቶ እስከ አንድ ሺ ሶስት መቶ ዓመተ ምህረት የነበረው ወቅት በአካባቢው ለነበረችው ቤተ ክርስቲያን የጸጥታ ጊዜ ስለ ነበር ስለ ታሪኳ የሚታወቅ ብዙ ነገር የለም። ጥያቄዎች፣ አንደኛ ስለ ፍሬምናጦስና ለአቢሲኒያ ቤተ ክርስቲያን ስላደረገው አስተዋጽኦ በአጭሩ ይግለጡ። ሁለተኛ የአብሲኒያ ቤተ ክርስቲያን ከስድስተኛው መቶ ክፍለ ዘመን በኋላ ሞኖፈሳይታዊ የሆነችው ለምን ነበር? ሶስተኛ የኖባዴይ ሰዎች እነማን ነበሩ? የክርስትናን መልእክት ያደረሰላቸውስ ማን ነው? አራተኛ ሎንጂነስ ስላከናወነው ስራ ይግለጡ።